ተደነቀላት መልኳ በጣም ምታምር ባመንገዳዬ ፈግቶ የደመቀው የደም ግባቷል አየወልደኝ ይች ፀሐይ ዛሬ ዛሬ አምሮብሻ፣ ዛሬ አምሮብሻ፣ በቃ አምሮብሻ እሺ ሎሻ ሰ ባመልበው